የአሜሪካ ድምጽ ሬድዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ፣ በ13765 ኪሎ ሄርስ፣ በ25 ሜትር ባንድ፣ በ12040 ኪሎ ሄርስ 31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሰዓት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምን አመሻችሁ? ውድ አድማጮቻችን ከዋሽንግተን ዲሲ የሚተላልፈውን የአሜሪካ ድምፅ ሬዲዮ የሮብ የካቲት አስር 2013 ዓ ም ምሽት ፕሮግራማችንን እናቀርባለን። በመጀመሪያ ለምሽቱ ያሉንን ዝግጅቶች እናስተዋውቅ። ኢትዮጵያ ውስጥ የተከሰተው የነዳይ ዘይት እጥረት የሀገሪቱን የምግብ ምርት እንደጎዳ ተገለጸ። የኢትዮጵያ ወታደሮች የድንበሬን ወሰን ተሻግረው ገብተዋል ስትል ሱዳን ከሰሰች። የኢትዮጵያ የፖለቲካ ፓርቲዎች በሀገሪቱ በሚካሄደው ብሔራዊ ምርጫ መንግስት የዜጎችንና የተቃዋሚ ፓርቲዎችን ደህንነት እንዲጠብቅ ጥሪ አደረጉ የሚሉትና ሌሎችም ዝግጅቶች አሉን። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁን እንድትቆዩ እንጋብዛለን። የማስተናግዳቸው አዳኝ ፍሳየ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። አሁን የምሽቱ ዜና ይሰማል። ናስትለኝ እንደምናመሻቸው አድማጮች፣ ዜናዎቹን የማሰማችው ቆንጅት ታየ ነኝ። ሱዳን የኢትዮጵያ ወታደሮች ድንበሬን ጥሰው ገብተዋል ስትል በዚህ ሳምንት ኢትዮጵያን ከሳለች ዛሬው ዕለት የሱዳን የውጭ ጉዳይ ሚኒስቴር ባወጣው መግለጫ ደግሞ በሁለቱ ሀገሮች መካከል የተፈጠረው የድንበር ውዝግብ በመካረሩና በሕዳሴ ግድብ ግንባታ ጉዳይ ለመመካከር በኢትዮጵያ የሚገኙት የሱዳን አምባሳደር መጠራታቸውን አስታውቋል። የሱዳን የውጭ ጉዳይ ሚኒስቴር ቃል አቀባይ ማንሱር ቡላድ አብደላ ለፈረንሳይ የዜና ወኪል በሰጡት ቃል ህራቸው በኢትዮጵያ የሚገኙትን አምባሳደሯን ወደ ካርቱም መጥራቷን ገልጸዋል። የምክክሩን ይዘት በዝርዝር ባይገልጹም እንደተጠናቀቀ አምባሳደሩ ወደ ስራቸው ይመለሳሉ ማለታቸውን የኤኤፍፒ ዘገባ ጠቅሷል። በምሽቱ አብይ ርዕስ ዝርዝሩ ይቀርባል። በመላዋ ትግራይ የኤሌክትሪክ ኃይል በድጋሚ መቋረጡ ተገለጸ። ከፋና ብሮድካስት ኮርፖሬሽን የተገኘው ዘገባ የጁንታው ርዝራዦች ሲል የጠራቸው አጥቂዎች በኤሌክትሪክ መሰረተ ልማት ላይ ባደረሱት ጥቃት በመላዋ ትግራይ የኤሌክትሪክ አገልግሎት እንደገና መቋረጡን የኢትዮጵያ ኤሌክትሪክ ኃይልን ጠቅሶ ዘግቧል። አዲጉዶም በተባለ አካባቢ ከአላማጣ መሆኒ፣ መቀሌ በተዘረጋው ከፍተኛ የኃይል ማስተላለፊያ መስመር ላይ ባደረሱት ጥቃት የክልሉ የኤሌክትሪክ አገልግሎት መቋረጡን ነው የገለጸው። ይኸው የኃይል መስመር ከዚህ ቀደም ከፍተኛ ጉዳት ደርሶበት እንደነበርና ለመጠገንም ረዘም ያለ ጊዜ መውሰዱን ዜናው ጨምሮ ገልጿል። ክልሉ የኃይል አቅርቦቱን ከሚያገኝባቸው መስመሮች አንዱ የአላማጣ መሆኔ መቀሌ መስመር ሲሆን የተከዜ አክሱም መስመር የጥገና ስራ ሲካሄድ እንደቆየም አክሎ አመልክቷል። የኢትዮጵያ የኤሌክትሪክ ኃይል የወደመውን መሰረተ ልማት ጠግኖ ክልሉ መልሶ የኃይል አቅርቦት እንዲያገኝ በመስራት ላይ መሆኑን ዘገባው አብስቷል። በኮቪድ-19 ዓለም አቀፍ ዜናዎች ጃፓን ለረጅም ጊዜ ሲጠበቅ የቆየውን የኮሮና ቫይረስ ክትባት መርሃ ግብሯን በዛሬው ዕለት ጀምራለች። ወደ ዓለም አቀፍ የኮቪድ-19 ወረርሽኝ ዜና ስናመራ ጃፓን ለረጅም ጊዜ ሲጠበቅ የቆየውን የኮሮና ቫይረስ መከላከያ ክትባት መርሃ ግብሯን በዛሬው ዕለት ጀምራለች። መጀመሪያውን የፋይዘርና ባዮንቴክ ኩባንያዎች የቀመሙትን ክትባት ያገኘው የቶኪዮ ሆስፒታል በዛሬ ዕለት የመጀመሪያውን ሰው እንደከተበ ተገልጿል። ቀዳሚነት ቁጥራቸው ወደ አርባ ሺህ የሚጠጋ ሐኪሞችና ነርሶች ይከተባሉ ተብሏል። በማስከተልም እስከ መጪው መጋቢት በሚኖረው ጊዜ ውስጥ ሦስት ነጥብ ሰባት ሚሊዮን ሕክምና ሰራተኞች እንደሚከተቡ ተገልጿል። ከዚያም ዕድሜያቸው ስልሳ አምስት እና ከስልሳ አምስት በላይ የሆኑ ሰላሳ ስድስት ሚሊዮን ሰዎችን ለመከተብ እቅድ መያዙ ተገልጿል። በዚህ እንዳለ በዩናይትድ ስቴትሱ የመድኃኒት ኩባንያ ጆንሰን ኤን ጆንሰን የተሰሩ ወደ ሰማንያ ሺህ የኮቪድ-19 ክትባቶች ደቡብ አፍሪቃ ጆሃንስበርግ ከተማ ትናንት ደርሰዋል። ደቡብ አፍሪቃ መንግስት ክትባቶቹን በሚቀጥለው ሳምንት በመስጠት ክትትል እንደሚያደርግባቸው አስታውቋል። ቀጣዮቹ ጥቂት ሳምንታት ውስጥ ተጨማሪ አምስት መቶ ሺህ ክትባቶች የሚደርሱ ሲሆን ፋይዘር እና ባዮንቴክ ኩባንያ የሰሯቸው 20 ሚሊዮን ክትባቶች ደግሞ እንደሚደርሷት ታውቋል። ደቡብ አፍሪካ በአስትራዜኒካና ኦክስፈርድ ዩኒቨርሲቲ የተሰራውን ክትባት ገዝታ እንደነበረ ሲታወስ፣ በዚያች ሀገር የተከሰተውን የኮሮና ቫይረስ አይነት ለመከላከል እምብዛም ውጤታማ አለመሆኑን ጥናቶች ካመለከቱ በኋላ ክትባቱን ለህዝቧ መስጠቱን ትተዋለች። ደቡብ አፍሪካ የጤና ሚኒስትር ዚዌሊ ሚኬዜ ለፓርላማው ባሰሙት ንግግር ሀገራቸው የአስትራዜኒካውን ክትባት በአህጉሪቱ ዙሪያ ላሉ ሀገሮች እንዲያከፋፍል ለአፍሪካ ሕብረት ትሰጣለች ብለዋል። ይህ በዚህ እንዳለ በዩናይትድ ስቴትስ ፕሬዚደንት ጆ ባይደን ትናንት ማታ በሰጡት ቃል እስከሚመጣው ሐምሌ ወር በሚኖረው ጊዜ ውስጥ እያንዳንዱን አሜሪካዊ ለመክተብ የሚበቃ ከ600 ሚሊዮን በላይ ክትባቶችን እናገኛለን ሲሉ አስታውቀዋል። ብሪታንያ በግጭት ውስጥ ባሉ አካባቢዎች የኮቪድ-19 ክትባቶችን በሚሊዮኖች ለሚቆጠሩ ሰዎች ለማቅረብ እንዲቻል ግጭቶች የሚሳተፉ ወገኖች ተኩስ እንዲያቆሙ የጸጥታ ምክር ውሳኔ እንዲያሳልፍ ልትጠይቅ ነው። ብሪታንያ የውጭ ጉዳይ ሚኒስትር ዶሚኒክ ራብ የኮቪድ-19 ክትባት በዓለም አቀፍ ደረጃ ማዳረስን በሚመለከት ዛሬ በሚካሄደው ከፍተኛ የጸጥታ ምክር ቤቱ ጉባኤ ላይ ፍሬያቸውን እንደሚያሰሙ ከጽህፈት ቤታቸው የወጣው መግለጫ አመልክቷል። ብሪታንያ የየካቲት ወር የምክር ቤቱ ሊቀመንበር ስትሆን፣ የውጭ ጉዳይ ሚኒስትር ራብ ይህን ቫይረስ ድል መምታት የሞራል ኃላፊነታችን ብቻ ሳይሆን የስትራቴጂ ግዴታችንም ጭምር ነው ብለው ያስገነዝባሉ ብለዋል መግለጫው። የተባበሩት መንግስታት ድርጅት ሁላችንም ከኮሮና ቫይረስ ሳንጠበቅ አንድም ሀገር ብቻውን ሊጠበቅ አይችልም ብሎ በማስገንዘብ ክትባቱ ለዓለም ሀገሮች ፍትሐዊ በሆነ መንገድ እንዲዳረስ ግፊት ሲያደርግ መቆየቱ ይታወቃል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዓለም የጤና ድርጅትና ሌሎችም የእርዳታ ድርጅቶች ጊኒ ውስጥ የተከሰተውን የገዳዩን ኤቦላ ቫይረስ ስርጭት ለመቆጣጠር እየተሯሯጡ ናቸው። ቫይረሱ ጊኒ ውስጥ የተገኘው ከሶስት ቀናት በፊት ሲሆን ከአንድ ሳምንት በፊት ደግሞ በዲሞክራሲያዊት ኮንጎ ሪፐብሊክ አዲስ የቫይረሱ ስርጭት እንደተከሰተ ተዘግቧል። ሁለቱ ሀገሮች የኢቦላ ቫይረስ መዛመት ሁኔታ ተያያዥነት የሌለው ቢሆንም የዓለም የጤና ድርጅት ሁለቱም ሀገሮች የተደቀነባቸው ፈተና ተመሳሳይ መሆኑን ገልጿል። ሁለቱም በአዲስ የበሽታው መድኃኒቶችና ከተሞክሮዎችም ልምድ መመቅሰም ሊጠቀሙ ይችላሉ ሲል ነው ያስገነዘበው። የዓለም የጤና ድርጅት እንዳለው ጊኒዋ ግዋኬ የምትባል ከተማ የአንድ ሰው የቀብር ሥነ ሥርዓት ላይ የተገኙ ሰባት የቤተሰብ አባላት ቫይረሱ ይዟቸው ከመካከላቸው ሶስቱ ህይወታቸው አልፏል። እዚያ ቤተሰብ ጋር ንክኪ የነበራቸው 115 ግለሰቦች ተፈልገው መገኘታቸውን የዓለም የጤና ድርጅት ቃል አቀባይ ማርግሬት ሀሪስ አስታውቀዋል። ድርጅታቸው የጊኒን መንግስት በምርመራ በቫይረሱ ከተያዙ ሰዎች ጋር ንክኪ ያላቸውን በመፈለግና ሕክምና መዋቅር በመዘርጋት ረገድ ድጋፍ እየሰጠ መሆኑን ቃል አቀባዩ አስታውቀዋል። በይኒ አጎራባች ሀገሮች የሚገኙ የድርጅቱ ቢሮዎችም ስለ ጉዳዩ ተገልጾላቸው አስፈላጊውን ዝግጅት ማድረጋቸውን ጨምረው አመልክተዋል። ሳውዲ አረቢያ አቅራቢያ በምትገኘውና በነዳጅ ሀብቷ በምትታወቀው የየመን ክፍለ ግዛት ማሪ ውስጥ በመንግስት ኃይሎችና በአማጺው የሁቲ ታጣቂዎች መካከል የተቀሰቀሰው ከባድ ውጊያ የዚያችን ሀገር ጦርነት ለማስቆም በተባበሩት መንግስታት ድርጅት መሪነት የተጀመረውን የድርድር ሂደት መሳካት አጠራጣሪ አድርጎታል። ሁኔታውን በቅርበት የሚከታተሉ እንደሚሉት ሳውዲ አረቢያ ከዚህ ግጭት ራሷን ለማውጣት ብትፈልግም ጸጥታዋ እንደሚጠበቅ ማረጋገጫ ማግኘት ትፈልጋለች። በኢራን የሚደገፉት ሁቲ ተፋላሚዎች ደግሞ ያን ዋስትና ለመስጠት ዝግጁ አይደሉም። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። በ25ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ዝግጅቶቻችንን ድረገጻችን ላይ አምሃሪክ ዳት ቪኦኤኒውስ ዳት ካም፣ በፌስቡካችን ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ ታገኙናላችሁ። ከሰኞ እስከ አርብ አህዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 202 ነው የውስጥ መስመር 14 አሁን የዕለቱ አብይ ርዕስ ይቀርባል። የኢትዮጵያ ወታደሮች የድንበሬን ወሰን ተሻግረው ገብተዋል ስትል ሱዳን በዚህ ሳምንት ከሳለች። የሱዳን የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ ደግሞ በኢትዮጵያና በሱዳን መካከል የተፈጠረው የድንበር ውዝግብ በመካረሩና ኢትዮጵያ በአባይ ወንዝ ላይ በምትገነባው ግድብ ዙሪያ ስላለው ሁኔታ ለመምከር ሱዳን በኢትዮጵያ የሚገኙት አምባሳደሯን መጥራቷን አስታውቋል። የአሜሪካ ድምፅ ዘጋቢ ናባዓ መሃዲን ከካርቱም የላከችውን ዘገባና ኤኤፍፒ የፈረንሳይ የዜና አገልግሎት ዘገባን በማጠናቀር ደረጀ ደስታ ያቀርበዋል። የዛሬው የሱዳን የውጭ ጉዳይ ሚኒስቴር መግለጫ የወጣው በሁለቱ ጎረቤት አገሮች መካከል የመሬት ይገባኛል ውዝግብ ባለበት ሁኔታ ውስጥ ነው። የድንበር ውዝግቡ ግብፅና ሱዳን የተፈጥሮ ውሃ አቅርቦታችንን አደጋ ላይ ሊጥል ይችላል በሚል ኢትዮጵያ በአባይ ወንዝ ላይ በምትገነባው ግዙፍ የኃይል ማመንጫ ግድብ ዙሪያ በሚያነሱት ክርክር ላይ ሌላ ተጨማሪ ጫና ፈጥሯል። የውጭ ጉዳይ ሚኒስትሩ ቃል አቀባይ መንሱር ቡላድ አብደላ ለፈረንሳዩ የዜና ወኪል እንደተናገሩት ሱዳን በሁለቱ አገሮች ግንኙነት ዙሪያ ለመምከር በኢትዮጵያ የሚገኙት አምባሳደሯን ወደ ካርቱም ጠርታለች። የውይይቱን ምንነት በዝርዝር ባያብራሩም ምክክሩ እንደተጠናቀቀ መልእክተኛው አምባሳደር ወደ ሥራቸው ቦታ እንደሚመለሱ አስታውቀዋል። በዚህ ሳምንት የሱዳን የውጭ ጉዳይ ሚኒስቴር ባወጣው መግለጫ ደግሞ ኢትዮጵያ ንቀት በተሞላበት ሁኔታ በሱዳን መሬት ላይ ወረራ ፈጽማለች ብሏል። መግለጫው የኢትዮጵያ ወታደሮች በሰሜን ምዕራብ ኢትዮጵያና በምስራቅ ሱዳን ድንበር አቅራቢያ አልፋሽ አልፋሽጋ አካባቢ የሚገኘውን ድንበር አቋርጠው ገብተዋል በማለት ከሷል። የኢትዮጵያ መንግስት ባለፈው ወር ባወጣው መግለጫ ሱዳን የኢትዮጵያን ድንበር ዘልቃ መግባቷን አስታውቋል። ሱዳን ድንበር እያቋረጠች የምትፈጽመውን ወረራም ማቆም አለባት ሲልም ጥሪውን አቅርቧል። ከሱዳን የተገኘው ዘገባ እንደሚያሳየው በአልፋሽጋ አካባቢ ያለው ውዝግብ የ50 ዓመታት ታሪክ አለው። ይሁን እንጂ እንደገና የተቀሰቀሰው በኢትዮጵያ ትግራይ ክልል የተነሳውን ጦርነት በመሸሽ በ10 ሺዎች የሚቆጠሩ ስደተኞች በምስራቅ በኩል ድንበሩን አቋርጠው ወደ ሱዳን መግባት ከጀመሩበት ጊዜ አንስቶ ነው። ባለፈው ጥር ወርም እንዲሁ ሱዳን የኢትዮጵያ ጦር አውሮፕላን የሱዳንን የአየር ክልል ጥሶ በረዋል ስትል ኢትዮጵያን የከሰሰች ሲሆን ኢትዮጵያ ደግሞ የሱዳን ወታደሮች ድንበር ጥሰው በመግባት በኢትዮጵያ ዜጎች ላይ ዝርፊያ ፈጽመዋል ስትል ክሷን አሰምታለች። በኳታር የሚኖሩት የሱዳን የፖለቲካ ተንታኝ ሞሐመድ አህመድ ኢትዮጵያም ሆነች ሱዳን የትክክለኛውን የጦርነት ዋጋ መሸከም የሚችሉ አይደሉም ይላሉ። في متابخ الغرار في الخرطوم أو أدس أبو تعلم أن الذهاب إلى الحرب هو غفز في المجهول هو تغويض لمكتسبات الدولتين بيتو بأنا بسودانيا لو ساني سيجوج ودت أورنت مامرات يما يربانا غير مونوني كالو بيتو بأي كونومي لماتي على سيون بسودانم اي ديموكراسي لوت ما يوم تورنت بهلوتو ما غيرو جيتا جينيونو تيت أدقالا يترا يهون انجيجين مريوچو باغيروستيالو جيتا جيتا جيتا جيتا جيتا جيتا جيتا የድንበሩ ውዝግብ ኢትዮጵያ በአባይ ወንዝ በምትገነባው የኃይል ማመንጫ ግድብ በተነሳው አለመግባባት ላይ ተጨማሪ ውጥረት ይፈጥራል። ሱዳንና ግብጽ ግድቡ ከወንዙ የሚያገኙትን ተፈጥሯዊ የውሃ አቅርቦታቸውን እንዲቀንስ ያደርገዋል ብለው ይሰጋሉ። በካርቱም የሚገኙት የፖለቲካ ተንታኝ አልታፊ መሐመድ ከውጥረቱ ጀርባ ያለው ዋነኛው ምክንያት ግድቡ ነው ይላሉ። ለንተርተ ላ ሙስተዋ ር አበደን ወለው የውዝግቡ ሁሉ ምክንያት የሕዳሴው ግድብ ነው ያለመግባባትና ውዝግብ ምንም እንኳን በጦርነቱ የማይገባደድ ቢሆንም ሁለቱንም ወገኖች በጠረጴዛ ዙሪያ አብረው ተቀምጠው እንዲነጋገሩ ሊያስገድዳቸው ይችላል። ሱዳንና ኢትዮጵያ በድንበር ውዝግቡ ላይ ለመነጋገር በደቡብ ሱዳን የቀረበውን ሽምግልና እንደሚቀበሉ አስታውቀዋል። ይሁን እንጂ ግን ኢትዮጵያ ድርድሩ ከመጀመሩ በፊት ሱዳን ከያዘቻቸው የኢትዮጵያ መሬቶች በአስቸኳይ ለቃ እንድትወጣ ጠይቃለች። ለአሜሪካ ድምፅ ራዲዮ ደረጀ ደስታ። በኦሮሚያ ብሔራዊ ክልላዊ መንግስት በብሸፍቱ ከተማ የኢዜማ መዋቅር ሊቀመንበር የነበሩት ሰው ግድያ የፖለቲካ ግድያ ነው ሲል ፓርቲው መንግስትን ከሰሰ። የክልሉ የኮሚኒኬሽንስ ጉዳዮች ኃላፊ ግድያው በግል ጥል የተፈጸመ እንጂ የፖለቲካ ምክንያት የለውም ሲሉ የፖሊስን መረጃ በመጥቀስ አስተባብሏል ይላል መለስካቸው ማ ከአዲስ አበባ የላከው ዘገባ ቀጥሎ ይቀርባል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ዛሬ ረፋዱ ላይ በጠራው ጋዜጣዊ ጉባኤ እንዳስታወቀው ከጥቂት ቀናት በፊት ማለትም የካቲት 6 ቀን 2013 ዓ ም በቢሾፍቱ ከተማ በጥይት የተገደሉት አቶ ግርማ ሞገስ ለገሰ የተፈጸመባቸው ወንጀል ፖለቲካዊ ግድያ ነው ሲል አስታወቀም። ፓርቲው በዚህ መግለጫው እንደዘረዘረው በኦሮሚያ ብሔራዊ ክልላዊ መንግሥት በቢሾፍቱ ከተማ አዳ ምርጫ ወረዳ አንድ የኢዜማ መዋቅር ሊቀመንበር የነበሩት አቶ ግርማ ሞገስ ለገሰ ከመገደዳቸው በፊት ፓርቲውን ወክለው በከተማዋ ሲያደርጉት ከነበረ እንቅስቃሴ ጋር ተያይዞ አያሌ እንግልት ተፈጽሞባቸዋል። ፓርቲውም በዚህ ከተማ ጽሕፈት ቤት ለመክፈት በእጅጉ እንደተቸገረም አስረድተዋል። ከዚህም ባለፈ ሟቹ የተለያዩ የግድያ ማስፈራሪያዎች ይደርሱባቸው እንደነበረ በይፋ ሲገልጹ እንደቆዩ አስታውሰዋል። ፓርቲው እነዚህንና የመሳሰሉ የሰብአዊና የዴሞክራሲያዊ መብቶች ጥሰትን ለምርጫ ቦርድ፣ ለኢትዮጵያ ሰብአዊ መብቶች ኮሚሽን እና ለኢትዮጵያ ሰብአዊ መብቶች ጉባኤ ማስገባቱን አስታውቋል። በመጨረሻም ለመንግሥት የተለያዩ ጥያቄዎችን በማቅረብ ድርጊቱ ፖለቲካው ግድያ ነው ብሎታል። የፓርቲው ዋና ጸሐፊ አቶ አበበ አካሉ የጓዳችንን ህይወት የቀጠፉትን ወንጀለኞች አድነው ህግ ፊት በአስቸኳይ እንዲያቀርብ እንጠይቃለን። ቀደም ሲል አቶ ግርማን ጨምሮ በአባላቾችን ላይ ወከባ፣ ማስፈራሪያ ያደረጉ የነበሩ የቢሾፍቱ የፓርቲና የመንግሥት ኃላፊዎች የምርመራው አካል እንዲሆኑ እንጠይቃለን። ጉዳዩን ቀድሞ እንዲያውቁት የደረጉት የክልሉም ሆኑ የፓርቲው ከፍተኛ ኃላፊዎች ግድያውን እንዲያወግዙ እንጠይቃለን። ግድያው ፖለቲካዊ በመሆኑ ለትግል አጋራችን መታሰቢያ የሚሆን በቢሾፍቱ ከተማ ሐውልት የምናቆሙበት ስፍራ እንዲሰጠን እንጠይቃለን። ፓርቲው በመግለጫው የምርጫ ቅስቀሳ ለማካሄድ በቂ ዝግጅትን እንዳደረገና ወደዚህም ለመሸጋገር የመጨረሻ ምዕራፍ እንደደረሰ ይናገራል። ኢዜማ የአባሉ መገደል አሁንም ቀጣዩን ምርጫ ለማካሄድ ከባድ ሥራ እንደቀረ የሚያመለክት እንደሆነም ያስረዳል አቶ አበበ አካሉ። ቀጣይ ምርጫ ነፃና ፍትሐዊ እንዲሆን መሟላት ከሚገባቸው መሰረታዊ ጉዳዮች መካከል የፖለቲካ ፓርቲዎች ምርጫ በሚደረግባቸው አካባቢዎች በነጻነት መንቀሳቀስ፣ ለማህበረሰቡ አማራጫቸውን ማቅረብ መቻል እና ዜጎች ደህንነታቸው ጠብቆ በምርጫ ውስጥ ያለምንም ፍርሃት መሳተፍ መቻላቸው እንዲሁም ከምርጫ ጋር በተያዘ ኃላፊነት ያለባቸው ተቋማት ለማንም ሳይወገኑ ተፎካካሪ ፓርቲዎችን በገለልተኝነት ማስተናገድ መቻላቸው ይገኝበታል። በምርጫ ቅስቀሳያ ዜና አባላችን ላይ የተፈጸመው ግድያ እነዚህ መስፈርቶችን በተመለከተ ብዙ መሰራት ያለባቸው የቤት ስራዎች እንደሚቀሩ በግልጽ ያሳየ ነው። ግድያውን ፖለቲካዊ ነው ለማለት የሚያስችል ምን ማስረጃ ይዛቸው ነው ለሚለው የጋዜጠኛ ጥያቄም የፓርቲው ሊቀመንበር አቶ የሸዋስ አሰፋ ተጨማሪ ማብራሪያ ሰጥተዋል። ከዛቻው ከማንገላታቱ ከግድያው ጀምሮ እስከ ትናንት እስከ ቀብሩ ድረስ ቀብሩ ላይ ነበርኩኝ እኔ። በግልጽ ያሳየው የግርማን ሞት ብቻ አይደለም። የተኮሱት ወደ ግርማ ይሁን እንጂ የገደሉት ፍትህን ነው። እኛ መግለጫው ላይ እንደሰማችሁት ላለመቸኮል በጥንቃቄ ለማየት ሞክረናል። ኮማንደሩ መግለጫ ላይ ዘለው ሲወጡ ግን ራሳቸውን ያጋለጡት ለመጀመሪያ አላቀውም አሉ። እኒ ኮማንደር ታሪኩ ይህን ሰው ያውቁታል ብቻ አይደለም፣ አነጋግረውታል ብቻ አይደለም፣ አንገላተውታል። ስለዚህ አንዱ ማሳያ ይሄ ነው። እሮብ ቀጠሮ ነበረን፣ ዛሬ ማለት ከከተማው ኃላፊዎች ጋር እሮብ፣ ዛሬ ቀጠሮ ተይዞ ነው እሑድ ማታ አይገደሉ። ስለዚህ በአጠቃላይ ክህደቱ የነበረው የደብዳቤ ልውውጥ፣ ሚዲያ ላይ ዘለው የወጡበት መንገድ፣ በአጠቃላይ በግልጽ ራሳቸውን ፀሐይ ላይ ያወጣ ነው። ስለዚህ ይሄ ጓዳችን ሲመላለስና ሲደርስበት የነበረው ነገር በአጠቃላይ የተገደለበት መንገድ፣ የተገደለበት ቀን፣ የተገደለበት ቦታ፣ ሁኔታ ባጠቃላይ ፖለቲካዊ መሆኑን ግልጽ አድርጎ ያሳያል። ጉዳዩን ይበልጥ ለማጣራት የቢሾፍቱ ከተማ ፖሊስ አዛዥን ኮማንደር ታሪኩ ለገሰን ለማግኘት ተደጋጋሚ ሙከራ አድርጌያለሁ። በመጀመሪያ ስደውልላቸው ስልክ አንስተው ማንነቴን ሳስተዋውቅ ስልኩ ተዘጋ፣ ከዚያም ተይዟል የሚል መልእክት ሰጠኝ። ከዚያ በኋላ ግን ለጥሪው መልስ አይገኝም ነበረም። ይሁንና የኦሮሚያ ብሔራዊ ክልላዊ መንግሥት የኮሚኒኬሽን ጉዳዮች ኃላፊ አቶ ጌታቸው ባልቻ ለጥያቄዎቼ ምላሽ ሰጥተውኛል። ደረጃ የሚያሳየው የግለሰቦች ምን እንዳለበት ነው እና ፖሊሽም መጀመሪያ ባገኘሁት ምርመራ ከግለሰቦች ጋር ባለው አለመግባባት የተፈጠረ ነኝ ነገር ነው። ግዜ ያደረገው ይሄኛው ቦር ኢንቨስቲጌሽኑ እንዲቀጥል ነው። በመንግስት መጠጫ የተቀመጠው ፖሊሽ ይዞ ያለ በዛ ደረጃ ነው። ከዛ ውጭ በፓርቲ አባልነቱ ወይንም ደግሞ በኢዘማ ተወካይነቱ ደርሶበት በታሌ ምን ደረጃ ተጠርዶ የሚመጣ ከሆነ ያንን መንግስት ቁርጠኛ አቋም ያለው በዚህ ለአመት የሚናካሄደው ምርጫ በምንም መልኩ ነጻና ፍትሃዊ ዴሞክራሲያዊ መሆን መቻል አለበት። የሚሸናነፈው በሀሳብና በህዝቡ ውሳኔ እንጂ በጥላቻና በቂም በቀል ወይንም ደግሞ ሰድቦ ማሳደድ መሆን የለበትም ተብሎ በግልጽ አቅጣጫም ተቀምጧል። ከአቅጣጫውም በላይ የኢትዮጵያ ህዝብ የሚፈልገው ይህንን ነው። ስለዚህ የብልጽግና ፓርቲን በተመለከተ የሚመጣ ነገር ካለ በዚህ ደረጃም የሚታሰብ ነገር የለም፣ በመንግስት ደረጃም በዚህ ደረጃ የሚታሰብ ነገር የለም። ስለዚህ ያን ያክል የወረደ ነገር መንግስት ያደርጋል ብሎ ማሰብ ራሱ መንግስቱ ያለበትን ከሆነ ካለማወቅ የሚነሳ ሊሆን ይችላል እና ጉዳዩ ተጣርቶ አጥፊዎቹ ለህግ እንዲቀርቡ እና ገዳዮቹ ለህግ እንዲቀርቡ ተጠያቂ እንዲሆኑ ምርመራውን አጠናክሮ ፖሊስ እንደቀጠለ ነው ያለን መረጃ የሚያሳ እነሱም ዛሬ በመግለጫቸው ላይ እንዳስታውቁት ከሆነ እኛ ጉዳዩን መንግስት የሚከታተለው ከሆነ ለመተባበርና ያለንን ማስረጃ ለማካፈል ዝግጁ ነን ብለዋል። ተጠይቀው ይሆን ከማንኛውም ከማን ፖሊስ የሚያገኘውን መረጃ መሰረት በማድረግ አጣርቶ አክሲሁም ወይንም ደግሞ እጁ አለበት የተባለውን ለህግ ለማቅረብ መንግስት እንደሚተባበር በግልጽ በፖሊስ ኮማንደሮም ተነግሯል። በመንግስት ደረጃም ይህ ግልጽ ነው አቋም ተይዞበታል ማለት ነው። ማንኛውም በህግ ተጠያቂ ሊሆን የሚገባ አካል ካለ በህግ ተጠያቂ መሆን መቻል አለበት። እንዲህ አይነት ነገር በእኛ ሀገር መለመድም የለበትም። እንደዚህ መልክ ሰው በየመንደሩ የሚገዳደልበት ምክንያት እንዲኖር አይገባም። ይህ ደረቅ ወንጀል ነው። ሰው ግድያ ከባድ ወንጀል ነው። ይህን ከባድ ወንጀል ደግሞ ፖሊስ አጣርቶ ለህግ ማቅረብና ህዝቡን በዚህ እንዲማር ማድረግ ስራውን አጠናቆ መቀጠል መቻል አለበት። እነሱም ካላቸው መረጃውን አቅርበው ለፖሊስ ተባብረው፣ መንግስትን በዚህ ጉዳይ ላይ ትኩረት ሰጥቶ የሚሰራ ስለሆነ በህግ ማናቀርብበት ምክንያት የለን፣ ተጠያቂም ማድረግ መቻል አለብን የሚል እምነት ነው ያለን እንደ መንግስት። መግለጫውን የሰጡት የዜማ አመራር አባላት ግን ግድያው ከመደናገጥና ምርጫውን በማስፈራራት ለማሸነፍ ከተወሰደ እርምጃ ጋር አያይዘውታል። የፓርቲው ሊቀመንበር አቶ የሸዋስ አሰፋ ይህ ወንጀል ከመፈጸሙ በፊት ከከተማው የብልጽግና ፓርቲ መዋቅርና አስተዳደር አካላት የታየው ተግባር የሚያመለክተው ግድያው ፖለቲካዊ እንደሆነ ነው ይላሉ። የፓርቲው ምክትል መሪ አቶ አንዱዓለም አራጌም ግድያውን ግለሰባዊ ተራ ወንጀል ለማድረግ በፖሊስ በኩል ተደርጓል ያሉት ድርጊትም አሳፋሪ ነው ብለውታል። አክለውም ዛሬ ፈሪዎች ገና ምርጫ ሲጀመር ገና በኋዜማው ሀሳብን በሀሳብ መሞገት የማይችሉ ሰዎች ግርማን ገለውታል። የግርማ ንጹሕ ደም ከፈሰሰበት መሬት ላይ ብዙ ሺ ታጋዮች ይፈጠራሉ። አገዛዝ ሕዝብን አንገቱን አስደፍቶ መቀጠል እንደማይቻል ከኢትዮጵያ በላይ ምስክር የለም። ከእነሱም በላይ ምስክር የለም። አብረውት የነበሩዋቸው ሰዎች፣ እነሱ የነበሩበት አገዛዝ እንዴት እንደተንኮታኮተ ያውቃሉ። ይህ መንገድ አይበጃቸውም፣ አይበጃቸውም። እኛ ከቆምንበት መሬት አንድ ኢንች ወደኋላ አንልም። ይሄው ለመሞት አለን። ትናንትም ነበርን፣ ዛሬም አለን። የጀመርነውን መንገድ ሞተንም ቢሆን እንጨርሰዋለን። ስለዚህ አሁንም የብልጽግና ባለስልጣናት ከጠቅላይ ሚኒስትሩ ጀምሮ የወንድማችንን ደም ወደ እነሱ ይጮኋልና በአስቸኳይ ምላሽ ይስጡ። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በቃሊቲ እስር ቤት የረሃብ አድማ ላይ ያሉትን የኦፌኮ ምክትል ሊቀመንበር አቶ በቀለ ገርባን ፍርድ ቤት ወደ ወሰነላቸው ህክምና እየተወሰዱ ሳለ በጸጥታ ኃይሎች መከልከላቸውን የበጎ ፈቃደኞች የህክምና ቡድን ገልጿል የፍርድ ቤት የህክምና ትዕዛዙ ለአራተኛ ጊዜ ወጣና አሁንም የተጣሰ መሆኑን የተከሳሾቹ ጠበቆች ገልጸዋል። በጉዳዩ ላይ የተጠየቀው የፌዴራል ጠቅላይ አቃቤ ሕግ ምላሽ ከመስጠት ተቆጥቧል። ሙክታር ጀማል ዝርዝር አለው። ከሀያ ቀናት በላይ ለሚሆን ጊዜ በቃሊቲ እስር ቤት በረሃብ አድማ የዘለቁ የእነ አቶ ጀዋር መሐመድ መዝገብ የሚገኙ አቶ በቀለ ገርባ የጤናቸው ሁኔታ እያሳሰበ መምጣቱንና በግል የሕክምና ተቋም እንዳይታከሙ መከልከላቸውን አቤቱታ ለማቅረብ ከትላንት በስቲያ ሰኞ የካቲት 8 2013 ወደ ፍርድ ቤት መሄዳቸውን የተከሳሾች ጠበቆች ገልጸዋል። ፍርድ ቤት በቀረበለት አቤቱታ መሰረት የእነ አቶ ጀዋር መሐመድን ሐኪሞች ጠርቶ ከጠየቀ በኋላ ተከሳሾቹ አዲስ አበባ በሚገኘው ላንድማርክ ሆስፒታል እንዲታከሙ በመወሰኑ ትላንት ማክሰኞ የካቲት ዘጠኝ ሁለት ሺህ አስራ ሦስት አቶ በቀለ ገርባን ወደ ሆስፒታል ይዘው እየሄዱ ሳሉ መንገድ ላይ እንዲቆሙ መደረጋቸውን ከማረሚያ ቤት ፖሊሶች ጋር ለአቶ በቀለ የሕክምና እርዳታ እየሰጡ የነበሩት ዶክተር ኢሊሊ ጀማል ተናግረዋል። ምሳ ሰዓት አለፍ እንዳለ ይመስለኛል። ሰባት ሰዓት ስምንት ሰዓት አይበልጥም ብዬ ነው የምገምተው። ሰዓት ይዘር ነባር ስላስፈቀደልን በዛ ሰዓት አሁን ሬዲንም ወደ ላንድ ማርክ ሆስፒታል ይዘናቸው እንሄዳለን፣ እንውጣ አሉ። አምቡላንስ መጣ። አጃቢዎቹ ተዘጋጋሉ። አምቡላንሱ በአምቡላንስ ውስጥ ከአቶ በቀለ ጋር ወደ ላንድ ማርክ ሆስፒታል ሄደን ማለት ነው። ና ኦልሞስት ላንድ ማርክ ሆስፒታል ጋር ስንደርስ ይሄ ኤዩ የሚባለው ቦታ ላይ የማነው የሆነ ሌላ መኪና መጥቶ መንገድ አግድም ሆኖ ዘጋ እና የሚያግቡ ወደ ሶስት ሌሎች መኪኖች ነበሩ። ከአምቡላንሱ ውጪ እንዳንንቀሳቀስ አረገ። ከዛ መጨረሻ ላይ እንግዲያው ስንሰማ ከላይ አካል የመጣት ትዕዛዝ አለ፣ ወደ ላንድ ማርክ መጣት አይችሉም የሚል ነገር ተነገረ። ይህንን የሰማነው ነው እዛ አካባቢ ያሉ እንግዲህ ከማረሚያ ቤተኛ ጋር ከነበሩ ሰዎች ነው። ለምንድን ነው የቆም ነው? ደርሰናል፣ ወደ ላንድማስ ትንሽ ነው የሚቀር፣ ለምና ሄዱ ስንላቸው አይ ቆይ፣ የተቀየረ ነገር አለ ከላይ ትእዛዝ መጣ የሚል አይነት ነገር ነገሩ። እዛ መንገድ ላይ ሲያቆሙ፣ ወደ በቀለም ኦኬ፣ እንግዲያው የፍርድ ቤት ትእዛዝን መቀየር ይችሉም ከሆነ ችግር የለውም ወደ ቃሊቲ ይመልሱኛሉ። ከዛ ወደ ቃሊቲ እንዲመልሷቸው በጣም እሳቸውን ጎተጎቱ። እኔም እንሄድ መንገድ ላይ ከምንቆም እንመለስ የሚል ነገር ተነጋገርም። ግን ፈቃደኞች ሳይሆኑ ያለኛ ፍላጎት እንግዲያው ሾፌሩ መኪና የሚነሱ ስለሆነ በግድ ወደ ጦር ኃይሎች ሆስፒታል ይዞ ሄዱ። ማለት እና ጦር ኃይሎች ሆስፒታል አስገዱን። እዛም ሄደን የዛ ያሉ ታክሞቹን ጠርቶ በቃ እዚህ ታከሙ፣ እዚህ ትታከሙ ነው፣ ከላይ ትዕዛዝ መጥቷል፣ እዛ ሄዳ አይችሉም ሲባል በጎ በቀለ በፍጹም እዚያ ለተታከም ማንም እንዳይነካኝ ከአምቡላንስ አልወርድም አሉ። ወደ ቃሊቲ ስንመለስ እዚያ አታስቀምጡም ብለንም ጠየቅን፣ ግን ያው ፈቃደኞች አልነበሩም። እና ይህንን ከላይ የመጣው ትእዛዝ ምንድን ነው አሏችሁ? በማስረጃ ወይ ደግሞ ስም ጠቅሰው የነገሯችሁ ያሳዩዋችሁ ነገር አለ? እኛን ለማሳመን ብሎ የመጣ ትእዛዝ አለ ብሎ ስልክ ላይ ደብዳቤ አሳይተውና፣ ያሳዩን ደብዳቤ አቶርኒ ጀነራል አቶ ጌዲዮን የጻፉት ደብዳቤ ነው። ለቃሊቲ ማረሚያ ነው የጻፉት። እንግዲያው ያን ደብዳቤ እኔ አንብቤዋለሁ፣ አሳይተው ስልካቸው ላይ ያንን አሳይቶ እነሱ ተቀብለን ጦር ኃይሎች ሆስፒታል ህክምና፣ እሺ እንድንል ነበር ይመስለኛል ሀሳባቸው። ደብዳቤው ምንድን ነው የሚለው ደብዳቤው፣ በሱ ምን ይመስላል መሰለህ፣ ቃል በቃል ባለልን ይሄ ፍርድ ቤት የወሰነውን ነገር ይግባኝ አይነት ነገር እየጠየቅን ስለሆነ ለጊዜው እዛ በመንግስት ይታከም እንጂ ይሄ በፍርድ ቤቱ የግል የተባለውን ነገር ለጊዜው እንዲተዉት ነው። መንግስት ጤንነታቸውን ሊያስጠብቅ ይችላል። ስለዚህ በመንግስት ተቋም ውስጥ እንዲታከሙ አድርጉ ለጊዜው እኛ የፍርድ ቤት ውሳኔ እንዲቀየር እየጠየቀ ነው፣ አይነት ይዘት ያለው ደብዳቤ የአቶ ጌዲዮ ፊርማ ያለበት ለቃሊቲ ማረሚያ ቤት የተጻፈ ሳይሰውኛል። ግን አቶ በቀለ ምን አሉ? ኦኬ የፍርድ ቤትን ውሳኔ አንደኛን ከሰሰን አካል በተጻፈ ደብዳቤ የምትቀይሩ ከሆነ በቃ አልፈልገውም፣ ህክምናውንም ለአንድ ማስማት ከሆነ ቀጥታ ወደ ቃሊቲ ይመልሱም አሉ። ግን ፈቃደኞች ሳይሆኑ ለሰዓታት እዛ አድሮውን ቆየ። መጨረሻ ላይ ማታ ላይ ወደ ቃሊቲ ይመለሱ። እዛ ካቆዩችሁ በኋላ ስንት ሰዓት ነው አቶ በቀለ ወደ ቃሊቲ እርሶም ደግሞ ወደ ቤት እየሄዱት ከመሸ በኋላ ነው የተመለስ ነው። በግምት አንድ ሁለት ሰዓት እንዲህ ይሆናል ብዬ ነው የማስበው እና እዛ ሰዓት ነው በቃሊቲ የተመለስ ነው ቃሊቲ እንገብተ። ለነገሩ ከሰላሳ ደቂቃ በላይ ለሚሆን ጊዜ በር ላይ አቁመውን ነበረ። ቦ በቀለም ሳያስገባቸው ቀኑ ሙሉ ሲንገላችሁ ለው ምንም አይነት ሕክምና ሳያገኙ ማታ ላይ ወደ ታሰሩበት ገብተዋል ማለት ነው ከትናንት በስቲያ የእስረኞቹን ሕክምና የሚመለከት የፍርድ ቤት ትእዛዝ የወጣው ለአራተኛ ጊዜ እንደነበረ ከጠበቆቻቸው አንዱ የሆኑት አቶ ከዲር ቡሎ ተናግረዋል። በማረሚያ ቤቱ አስተዳደር ላይ ምንም አይነት ቅሬታ እንደሌላቸው የተናገሩት አቶ ከዲር ቡሎ የፍርድ ቤት ትእዛዞች የሚጣሱት ከላይ የመጣ ትእዛዝ በሚል ምክንያት እንደሆነ ተናግረዋል። የፍርድ ቤት አመልክተን ፍርድ ቤቱ ባዝ በግልጽ በዚህ በዚህ በዚህ በላንድ ባንክ እንዲታክም የምል ትዕዛዝ የሰጠ እንግዲህ ከማረሚያ ቤቱ አስተዳደር ዛሬ ጠዋት በአጣራ ነው መሰረት ጠቅላይ ዓቃቢ ህጉ ያገደው ነው ያሉት። ከታገደ በኋላ ወደ ጦር ኃይሎች እንዴት ታዘናል? በምን ነው ተገዛቸው ወደ ዛ የወሰዱ የምን ነው ህግ በምትመራ ሀገር ውስጥ አንድ የበታች ውሳኔ ሊቀየር ሊሻሻ ሊታገድ የምችለው በፍርድ ቤት ነው እንጂ ማስፈጻሚ አካል አይደለም። ይህ የሚያሳየው ይሄ ፈረንጆች የአልትራቫይረስ የምሉት ነው። ምንድነው ከሰጠው ስልጣኖች መውጣት ነው። ይሄ አቃቢ ህግ አሁን ያገደው ይህን ደሱ የሚሰጠው ስልጣንም የለም። ይሄ ስልጣኑን ከተሰጠው ስልጣን ውጭ በመሄድ ነው ይሄን ያገደው። ይህ አግባብነት የለውም። በእውነቱ በፍርድ ቤት ከዛም ውስጥ የገባ ነው የሚያሳየው። ምክንያቱም ይህን ማገድም መሻርም መከልከልም የምችሉ ፍርድ ቤት ነው። ስለዚህ አካባቢ ይህን የማዘብ ስልጣን የለውም። ግን አሁን ባለ መረጃ ያቀረቡት የይግባኝ አቤት ስታ በጠቅላይ ፍርድ ቤት ውቅ ተደርጎ ተመልሷል። የነ አቶ በቀለ የጤና ሁኔታ ዛሬ በምን ላይ ነው ያለው? ቀጣዩስ ምንድነው የሚሆነው? እንግዲህ ዛሬ ጠዋት አቶ በቀለንም አቶ አምዳንና አቶ ጃዋርን አግኝተናቸዋል። ሁኔታቸው እንግዲህ ደጋግሟል። እንግዲህ ቀጣይ ሊሆን የሚችለው የፍርድ ቤት ውሳኔ ማስፈጸም ነው። ከጠቅላይ አቃቤ ሕግ መጣ በተባለው ትዕዛዝ ላይ ሀሳብ እንዲሰጡ የፌዴራል ጠቅላይ አቃቤ ሕግ ፕሬስ ኃላፊ አቶ አወል ሱልጣንን ጠይቄ ስለ ጉዳዩ እንደማያውቁና አጣርተው እንደሚነግሩን ገልጸውልኝ በቀጠሯችን መሰረት መልሰን ልናገኛቸው በተደጋጋሚ ብንሞክርም ልናገኛቸው አልቻልንም። በረሃብ አድማ ላይ የሚገኙትን ጨምሮ ኢትዮጵያ ውስጥ ታስረው የሚገኙ ፖለቲከኞች ጉዳይ እንዳሳሰባቸው በአሜሪካ ህግ መወሰኛ ምክር ቤት የውጭ ጉዳዮች ኮሚቴ ሰብሳቢ የሆኑት ባብ ሜኔንዴዝ አስታውቀዋል። የኢትዮጵያ መንግስት አቋሙን እንዲቀይርና እስረኞቹ የሚገባቸውን ህክምና እርዳታ እንዲያገኙ እንዲደረግ ተዘግቷል ያሉትን አሳሳቢ እንደሆነ የገለጹትን የፖለቲካ ምህዳር እንዲያጤኑ ሜኔንዴዝ አሳስበዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። በአማራ ክልል ባህር ዳር ዙሪያና በሌሎችም አካባቢዎች የሚኖሩ በመስኖ የሚያለሙ አርሶ አደሮች አሁን የተከሰተው የነዳጅ ዘይት እጥረት በምርታማነታቸው ላይ ተጽዕኖ እንደፈጠረባቸው ገልጸዋል። በአማራ ክልል ውስጥ የበረታ የነዳጅ እጥረት ከተከሰተ ሳምንታት ማስቆጠሩ ተነግሯል። አርሶ አደሮችም በተለየ ሁኔታ እንዲስተናገዱ ጥረት እየተደረገ መሆኑንና የተከሰተውን የነዳጅ ዘይት እጥረት ተከትሎ ታይቷል የተባለውን ሕገወጥነት ለመቆጣጠር ዝግጅት መጀመሩን የክልሉ የንግድ ቢሮ አስታውቋል። አሴር ምስጋናው ዝርዝር ይዛለች። በአማራ ክልል በተለያዩ አካባቢዎች ከፍተኛ የሆነ የነዳጅ እጥረት መከሰቱንና ይህም ከሳምንታት በላይ ማስቆጠሩን ተጠቃሚዎቹ ይናገራሉ። በተለይ በመስኖ ተጠቃሚ አርሶአደሮች ላይ ችግሩ የከፋ እንደሆነ የአሜሪካ ድምፅ ያነጋገራቸው አርሶአደሮች ገልጸዋል። በባህር ዳር ዙሪያ ወረዳ የሚኖረው አርሶአደር ሰፊ ያለማትንኩት የመስኖ ተጠቃሚ መሆኑን ገልጹ። አሁን የተከሰተው የቤንዚን እጥረት ግን በምርታማነቱ ላይ እንዳጠላበት ይናገራል። ሁለት ነው የመጣው ነዳጅ ፈልጌ ነው የመጣው፣ ነገር ግን ይኸው ባለመሳካ እስከ ዛሬ የፈለኩትም አንቃዳ ድንች አለኝ፣ ሁለት ቃዳ ጤፍ አለኝ፣ አንቃዳ ጌሾ አለኝ፣ ሁለት ቃዳ ቡና አለኝ። የባሰ ከብት እየ አሁን ተዘግቷን ብለው ደግሞ እንግዲህ ደግሞ ምርታማነት የሚባለው ነገር እኮ አሁን ላን ዲ ረሳ ነው ፆማችን እንዳናድር የሚለው ነገር ነው እንጂ አሁን እያንካላችን ነው ያለው። ምርታማነት ለገቢያ የሚቀርበው ነገር እኮ አሁን ምንም ነገር የለም። ግን ፆማችን እንዳናድር ደግሞ እንደዚህ ሆነን ዘናዳለብ አርሶ አደር ከተማዋ አደመ ከአምስት ቀን በላይ ቤንዚን ለማግኘት እንደተጉላላ ገልጾ፣ በዚህም ላላስፈላጊ ወጪና እንግልት መዳረጉን ገልጿል። እኔ ከወራሚት ነው ያለውኝ ግን ከወጣው ሳምንት አልፎኝ ነው ማደየው ላይ ግን ዝም ብሎ የማጭበርበር ስራ ነው እንጂ ሊቀዱልንም አልቻሉም አልቻሉ። ለጀሪካ ሀያ ብር እንከፍላለን። ድጋሚ ደግሞ ስንገባ መቶ ብር እንከፍላለን። የሚቀዳልንም ሀያ ሌትር ብቻ ነው የሚሰጠን። ያችንም ሆነ አጠቅመን ነው ሀያ ብር ሀያ ብር ምንከፍል ለዘበኛ ማሳደሪያ ነው። ደግመን ደግሞ እንከፍላለን አምጣ ሲለንን እንሰጣለን። ዙሮ ዙሮ እነሱ ጥቅማቸው የማሳደሪያውን ይጠበላሉ፣ ደግሞም ደግሞ መቶ ብር ይጠበላሉ መቶ ብር ለዛ ለማዳዩን የሚጠቀሙ ከሚቀዳበት ሌላ ለሰራተኞቹ ማለት ነው። የሚቆራው 20 ሊትር ለመግዛት 800 ብር ነው የሚሆነው። ለዚህ ማለት እኛ ለሽንኩርት ነው የምንጠቀመው፣ ለሽንኩርት ለጤፍ ነው የምንጠቀሙት። ግን አርሶ አደሩም በስንቅ የሚመጣለ ከኛ ሌላ ማለት ነው። ስንቅ ቋጥረው የሚመጡ አሉ። እኛስ መቼም በዚህ ቤተሰቦቻችን በዚህ ቅርብ ናቸው። ግን ከፎገራ አንስተው ከክርስቶስ ሰምራ አንስተው የሚመጡ ህብረተሰብ አለ። እና እነዚያ ዱላም እየተደበደቡ እግራቸው እየቆሰለ የሄደ ግለሰብ አለ። በጣም ያሳዝነ። ከአንድ ሺህ ብር በላይ የሚበላበት አጥፍቻለሁ እ ድጋሚ አራት ጀርግ አጠፋኝ። ማለት የአማራ ክልል ግብርና ቢሮ የተከሰተውን የቤንዚን እጥረት በክልሉ ምርትና ምርታማነት ላይ አሉታዊ ተጽዕኖ መፍጠሩን የህዝብ ግንኙነት ኃላፊው አቶ አምሳሉ ጎቤ ገልጸው ችግሩን ለመፍታት ከንግድ ቢሮ ጋር አብረው እየሰሩ መሆኑን ተናግረዋል። ትልቅና ለንግድ ቢሮ ደንጋዎች ይጽፋል። የተለየ ትኩረት ተሰጥቶ አርሶ አደሮች ድጋፍ እንዲደረግላቸው ብለን ጽፈናል። ንግድ ቢሮን በእርግጥ ይሄንን ትኩረት ሰጥቶ እየሰራ ይመስለኛል። ግን እዛ ወረዳ ላይ አሁን ቀበሌ ላይ ወረዳ ላይ ያሉ ማስፈጻሚ አካላት ልዩ ትኩረት ሰጥተው ባለ ሀብቶች በተለይ የመጣችውንም ቢሆን ማለት ነው። እጥረቱ በተጠበቀው ነው። የመጣውንም ቢሆን የቅድሚያ ቅድሚያ እየሰጡ አስወደዶችን እንዲያግዟቸው ነው መልክት ላሰላለፍ። የአማራ ክልል ንግድ ቢሮ የንግድ ውድድርና የሸማቾች ጉዳይ የመሰረታዊ እቃዎች ክትትልና ቁጥጥር ዳይሬክተር ተወካይ አቶ ደመላሽ ታደለ የቤንዚን እጥረትን ተከትሎ የታየው ህገ ወጥነት አሳሳቢነት የተረዱ መሆኑን ገልጸዋል። ከከፍተኛ አመራሮችና ከጸጥታ አካላት ጋር በመሆን የአሰራር ቁጥጥር ስራ በተለየ መልኩ ለመጀመር ቅድመ ዝግጅት መደረጉንም ተናግረዋል። እነሱ በተገኙበት በጋራ ባለፈው አረብ ገምግመናል። እንዴት አድርገን ይህን ያለውን ችግር እንታበሚል ማለት ነው። ስለዚህ እዚያ ነዳጅ ማደያ ላይ ሆነው ያለ አግባብ ገንዘብ የሚጠይቁ ካሉ፣ ሌላም እንደዚህ ታወሳጅ የሚሰሩ ካሉ እነሱ ላይ ጥብቅ ቁጥጥር ይደረግና ለህጎቶች የሚቀዳውም ሆነ የሚገዛው ህጋዊ እርምጃ ይወሰድበት በተፋጠነ ችሎት የፍትህ አካላትን ላገዘውና ህጋዊ እርምጃ እየተወሰደ ወደ ትክክለኛው ትራክ ከልፋ ከዚያ ውጭ ያለውን የአቅርቦት ችግርም እንፍታ የሚል ነገር አደም አድሜ ላይ ነው የተደረሰው። እና ይሄን እንዲሰሩ የልዩ ኃይል ፖሊስ አካላት፣ የንግድ ባለሙያዎች በየማዲያው ተሰማርቶ ይህን ችግር እንዲፈቱ እየተደረገ ነው ያለው። ከፖሊስ ጋር የምንገናኛለን። አሁን የስነ ምግባር ችግር የሌለባቸው ፖሊሶች እየተመለመሩ ወደዚህ እንዲቀርቡ እየተደረገ ነው። እኛ ስለሚሰራው ስራ ይህ ያሉ እና በዚህ አፕሮች እንግዲህ ችግሩን ለመፋጠረት እየተደረገ ነው። አቶ ደመላሽ አክለው አርሶ አደሩ ቅድሚያ እንዲያገኝም በአካባቢያቸው መረጃ ይዘው እንዲመጡ ተደርጓል ብለዋል። ለአርሶ አደሮች ከቀበሌ ወይም ከግብርና በሚጻፍላቸው ድብዳቤ መሰረት በየማደያዎቹ ቅድሚያ እንዲስተናገዱ የሚደረግበት ሁኔታ ያለው ግን ቺን አካባቢ በመጠቀም ጄሪካን እየያዙ የተጭበረበረ ማስረጊያም እያመጡ ተጠቃሚ ለሚሆን መሆን የሚፈልጉ አሉ እና እነሱ ከሚያባብሱ ወገኖች የአንደኞቹ ናቸው ብለን በታዝነናልኛ። በኢትዮጵያ በቅርቡ የተካሄደው ያልተለመደ የነዳጅ ዋጋ ጭማሬ መነጋገሪያ ሆኖ መቀጠሉ ይታወቃል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር። የተከበራችሁ አድማጮች የዜናና የመጽሔት ክፍለ ጊዜያችን አብቅቷል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ አራት ሰዓት ይቀጥላል። ከእኛ ጋር እንድትቆዩ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። ዲሞክራሲ በተግባር ይቀርባል። የፊታችን ግንቦት ለሚደረገው የኢትዮጵያ ሀገራዊ ምርጫ መራጩም ሆነ ተመራጩ ከስጋት ነፃ እንዲሆኑና የዜጎች ደህንነት እንዲጠበቅ የጸጥታ ኃይሎች ገዢውንና ተቃዋሚ ፓርቲውን ሳይለዩ ሰላምና ደህንነት የማስጠበቅ ስራ ለመስራት መዘጋጀት እንደሚገባቸው የአሜሪካ ድምፅ ያነጋገራቸው የፖለቲካ ፓርቲዎች ገልጸዋል። የምርጫ ቦርድ የምርጫ ጸጥታን አስመልክቶ የተወሰነ ጥናት አስጠንቶ ለፓርቲዎች እንዲደርስ ማድረጉንና ለመንግስት ደግሞ የምርጫ ጸጥታን ለመጠበቅ በልዩ ሁኔታ እንዲሰራ ማቅረቡን አስታውቋል። በመንግስት በኩል ለዚህ ጉዳይ በተቋቋመው ግብረ ኃይል ውስጥ የሀገሪቱ የመከላከያ ሰራዊት የሚገኝበት ሲሆን በጸጥታ ችግር ምክንያት የሚደናቀፍ የምርጫ ጣቢያ ስራ እንዳይኖር እየሰራ መሆኑን ገልጿል። ተቃዋሚ የፖለቲካ ፓርቲዎች ከምርጫ ቦርድ እና ከመከላከያ ሰራዊት ኃላፊዎችን ያነጋገረችው ጽዮን ግርማ ለዛሬው የዲሞክራሲ በተግባር መጪው ምርጫና የጸጥታ ስጋት በሚል ዘገባ አጠናቅራለች። ቀጥሎ ይቀርባል። ኢትዮጵያ ውስጥ የሚካሄደው ምርጫ ሰላምና አንድነትን የሚያመጣ ልማት የሚካሄድባት ሀገርና በሀገሪቱ ውስጥ የተረጋጋ ሁሉም የሚሳተፍበት የኢኮኖሚ ስርዓት ይፈጥራል የሚል እምነት እንደነበራቸው ይህ እምነታቸው ደግሞ አሁን እንደተሸረሸረባቸው የሚናገሩት የኦሮሞ ፌዴራላዊ ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ናቸው። ኢትዮጵያ በተለያየ አቅጣጫ ከፍተኛ ችግር ላይ መሆኗ የመጪውን ምርጫ ሰላማዊነት ስጋት ውስጥ ከቶታል የሚለው የፓርቲያቸው እምነት መሆኑንም ይናገራሉ። ምርጫው ታማኝነት ያለውና ሕዝብ የሚሳተፍበት ምርጫ ለማድረግ ምርጫ ሜዳው ነፃ መሆን አለበት። ይህ እስካሁን ድረስ አልሆነም። ስለዚህ ምርጫ ቢደረግ አሁን ባለው ሲችዌሽን የተረጋጋና ሰላም ያለበት ምርጫ ይደረጋል ብለን አናምንን። አቶ ሙላቱ አሁን ባለው ሁኔታ ምርጫ ቢደረግ ሀገሪ ሪቷ ከዚህ ቀደም በምርጫ ጉዳይ ያሳለፈችውን እንድትደግም ያደርጋታል የሚል እምነት አላቸው። ሁለት ሺህ ሰባት ላይ የነበረ ምርጫ አካሄድ አድርገን ከዛ በኋላ ሁለት ሺ ስምንት ላይ ሕዝባችን መንግስትን መቃወም እንደጀመረ እና የሁለት ሺ አስር መንግስት እንደገና የኢህአዴግ መንግስት ወርቆ የለውጥ የተደረገው አይነት የሚመጣ ይመስለኛል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የህዝብ ግንኙነት ኃላፊ አቶ ናትናኤል ፈለቅ በበኩላቸው ቀጣዩ ምርጫ ነፃ ፍትሀዊና ዴሞክራሲያዊ ነው ለመባል ከሚያስችሉት ሁኔታዎች አንዱ ዜጎች ያለምንም ፍርሃት ደህንነታቸው ተጠብቆ በምርጫው ላይ በነጻነት ፍላጎታቸውን ማሳየት መቻላቸው እንደሆነ ይናገራሉ። ከዚሁ ጎን ለጎን ደግሞ ፖለቲካ ፓርቲዎችም በሁሉም ምርጫ በሚካሄድባቸው አካባቢዎች በነጻነት ተንቀሳቅሰው አቋሞቻቸው ማስረዳት መቻላቸው እና ከህብረተሰቡ ጋር መነጋገር መቻላቸው ምርጫውን ነጻና ፍትሃዊ ወይም ዲሞክራሲያዊ ከሚያደርጉት ግብአቶች መካከል ወሳኞቹ ናቸው። ይህንን ለማድረግ እንግዲህ በሀገራችን ያለው የጸጥታ ሁኔታ አስተማማኝ ደረጃ ላይ መድረሱ በጣም አስፈላጊ ነገር ነው። ከዚህ አንጻር ጥርጣሬ ውስጥ የሚከተን ነገር አለ ይላሉ። የመንግስት የጸጥታ መዋቅሮች ችግሮችን አስቀድመው መተንበይ እና ራሳቸውን በዛ ካዘጋጅተው ችግሮች ከመፈጠራቸው በፊት የመከላከል እርምጃ የመውሰድ አቅማቸው ላይ ክፍተት እያስተዋልን ነው። ከዛም በኋላ ደግሞ ችግሮች ተከስተው በሚገኙበት ጊዜ ፈጥኖ እርምጃ ወስደው ሊያደርሱ የሚችሉትን ጉዳት ከመቀነስ አንጻር ክፍተት እንዳለ እያስተዋልን ነው እና ይሄ ነገር በቶሎ ሊስተካከል ይገባዋል። አፋጣኝ እርምጃ ይፈልጋል ብለን እናምናለን። የአማራ ብሔራዊ ንቅናቄ አብን ምክትል ሊቀመንበር አቶ ዩሱፍ ኢብራሂም ፓርቲያቸው ወደ ምርጫ ከመግባቱ በፊት ግምገማ እንደነበረው ያስታውሳሉ። የኢትዮጵያ ፖለቲካ ትልቅ የሆነ ችግር የነበረበት ምስክልክል ውስጥ የከረመ ረጅም ዘመናትን ያስቆጠረ እንደመሆኑ መጠን ወደ ምርጫ ፖለቲካ ከመግባታችን በፊት ሰፊ ሀገራዊ ስራዎች መሰራት አለባቸው የሚል አቋም ነበረን። ትርክት ለውጥ መደረግ አለበት የህገ መንግስት አሜንድመንት፣ የመዋቅር ፍተሻ፣ የሰላም ማስከበር፣ ዘላቂ የሆነ የፍትህና የዴሞክራሲ መደላድሎች መሰራት አለባቸው የሚል አቋም ነበረን። በተለያዩ ምክንያቶች ሊሳካ አልቻለም። በአብን በኩል ገና ከአሁኑ ችግር እየገጥማቸው ያላቸው መሆኑን ገልጸው ከምርጫው ባሻገርም ሀገሪቱ የጸጥታ ችግር አደጋ ተጋርጦባታል ይላሉ። በርካታ የሀገሪቱ ክፍል እንኳን ልዩ ለሆነው ለምርጫ ፖለቲካ አመች ሊሆን ይቅርና ለዜጎች በሰላማዊ መንገድ ተንቀሳቅሰው በህይወት ለመኖር ጭምር ዋስትና ያጡበት ሁኔታ ነው ያለው። ምርጫው ውስጥ አሁን እኛ እየገባ ነው ያለ ነው እስኬጅሉ ከወጣና በሀገር ደረጃ ከተወሰነ ወደፊት ለሚደረገው ለአስጨራሽና ጠንካራ ትግል መነሻ የሚሆን በጎ ኃይል ለማሰባሰብ ያክል ብቻ ነው የኢትዮጵያ የብሔራዊ ምርጫ ቦርድ ኮሚኒኬሽን ጉዳዮች ኃላፊ ወይዘሪት ሶሊያና ሽመልስ ቦርዱ የምርጫውን የጊዜ ሰሌዳ ከማውጣቱ በፊት ከፖለቲካ ፓርቲዎች ጋር ምክክሮች ማድረጉን አስታውሰው ያን ጊዜ የሀገሪቱ የጸጥታ ሁኔታ ለሁሉም ወገን አስቸጋሪ አይሆንም ወይ የሚል ጥያቄ ከፖለቲካ ፓርቲዎች ተነስቶ እንደነበር ገልጸዋል። እቅት ሀገሪቷ ውስጥ ያለ የጸጥታ ችግር እንዳለ የምርጫ ቦርድን አይመለከትም የሚመለከተው መንግስት ሆኖ ነገር ግን ወደ ምርጫ የጸጥታ ችግርነት ወይም ከምርጫ ጋር የተገናኘ የማስተጓጎል ሂደቱን ፌክት የማድረግ ሁኔታ የሚያለ ያለባቸው የሚኖሩባቸው ሁኔታዎች የት እና ምን አይነት ናቸው የሚለውን እኛ ያደረግነው ጥናት በሱ ላይ መሰረት አድርገን ደግሞ እንዴት አድርገን ቀድመን የጸጥታ ችግሮች የሚፈጠሩበት ቦታዎች ላይ ከምርጫ ጋር የተገናኙ ችግሮች ካሉ እንዴት መረጃ እንደሚደርስን እሱ ደግሞ በነዚ መረጃዎች መሰረት አድርጎ ደግሞ እነማን እነማን አካላትን እንዴት አድርገን አናግረን የነዚህ ችግሮች መፍታት አለብን የሚል የምርጫ ጸጥታን አስመልክቶ የተወሰነ የራሳችን የሆነ ጥናት አሰስመንት ነው። የእሱን ውጤት ለፖለቲካ ፓርቲዎች ወቅቱ አቅርበን ነበር እና በፓርቲዎች በኩል የተነሳ የነበረው ቦርዱ ይህን ዝግጅት ማድረጉ ጥሩ ነው። ነገር ግን በቂ ላይሆን ይችላል እና እነዚህ በሚሆንበት ወቅት እንዴት ታደርጋላችሁ የሚል ሀሳብ ተነስቶ ይህንን የፓርቲዎቹን ስጋትና አስተያየት መሰረት አድርገው በመንግስት በኩል የምርጫ ሁኔታ በልዩ መልኩ እንዲሰራ እንዲደረግ ቦርዱ አጠንክሮ መግፋቱን ይናገራሉ። ምክንያቱም የሌሎች የጸጥታ ቅዶች ሀገሪቷ ውስጥ ይኖራሉ፣ የተለያዩ ጸጥታ ተቋማት ያላቸው የሚሰሯቸው። ነገር ግን ምርጫ ደግሞ አንድ ጊዜ በሁሉም ቦታ የሚደረግ ስለሆነ ትንሽ ሰብሰብ ያለ ኮምፕሬንድ የሆነ ቅድ ያስፈልገዋል። ስለዚህ በዚህ ቅድ መሰረት የምርጫ የጸጥታ ቅዱን እንዲያዘጋጅና እዛ ውስጥም እኛ የምርጫን አስመልክቶ ምክንያቱም ምርጫ የቴክኒክ የሆኑ ጉዳዮች አሉት አካላት የማያውቋቸው ምርጫ ቦርድ ብቻ የሚያውቃቸው በሞያው የተነሳ ቴክኒካል ተቋም ስለሆነ የሚያውቃቸዋሉ። ስለዚህ እነሱን አስመልክተን በእኛ በኩል ግብአት እንሰጣለን የሚል ሀሳብ አንስተን መንግስት በኩል ያው የጸጥታ ታስክፎርስ እና የጸጥታ እቅድ አዘጋጅቶ የተለያዩ ይዞች ተደርጓል። ቦርዱም ተሳትፎበታል። በዚህ ታስክፎርስ ውስጥ ደግሞ የጸጥታ እቅዶች ላይም ደግሞ ከምርጫ አንጻር መገባት ያለባቸው ነገሮች ጊዜዎች ደግሞ በተለይ በዚህ ጊዜ ላይ ምን ይደረጋል፣ በዚህ ጊዜ ላይ ምን ይደረጋል የሚለውን ከሰሌዳውም አንጻር ለማየት እየሞከር ነው። ተስፋ የምናደርገው የምርጫ ጸጥታ እቅድ በመንግስት በኩል እየተዘጋጀ ያለው እና እኛ የምንሳተፍንበት ና ግብአት እየሰጠንበት ያለ ነው ውጤታማ ሆኖ ምርጫውን በጣም በአስቸጋሪ በሆነ መልኩ ሲግኒፊካንት በሆነ መልኩ አፌክት የሚያደርግ የጸጥታ ችግር ሳይኖርብን እናስፈጽማለን ብለን ነው። እንግዲህ የፌዴራል ፖሊስ ኮሚሽን ኮሚኒኬሽን ዳይሬክተር አቶ ጀላን አብዲ በበኩላቸው ስድስተኛውን ሀገራዊ ምርጫ በሰላም ተጀምሮ እንዲጠናቀቅ በሀገር አቀፍ ደረጃ ከሁሉም ክልሎች ጋር በመቀናጀት መሪ እቅድ መዘጋጀቱንና ይህ እቅድም በዛሬ ዕለት መጽደቁን ያስረዳሉ። ምርጫውን ሰላማዊ ለማድረግ በቁርጠኝነት ፖሊስ በሁሉም ክልል ላይ የሚሰራ መሆኑን በመግባባት ነው ዛሬ የተካሄደው ውይይት። አሰራራችን አሁን ከክልሎች ጋር በጣም በተጠናከረና በተዋህደና በተቀናጀ አኳን ነው እየተሰራ ያለው ሁሉም የፀጥታ ስራ በዚህ ሁኔታ በተቀናጀ በተዋህደ ሁኔታ ከነሱ ጋር በመነጋገር በመመካከር በውይይቶች በእቅዶች አፈጻጸሞች ሁሉ እየተመካከርን አብረን የምንሰራና ዛሬም ይሄ መሪ እቅዱ የወጣው በፌዴራል ፖሊስ ኮሚሽን ነው። ይሄ መሪ እቅድ ለሁሉም እንደ ሀገር ተሰራይቶ በዚህ መልኩ ሁሉ ሁሉም በየክልሉ ይሄንን ይዝና በእውቀት ላይ የተመሰረተ ስራ ለመስራት እንዲችል የተዘጋጀው መሪ እቅድ እስከ አባላት ጭምር እያንዳንዱ አባል ይህን ሁኔታ ተገንዝቦ በእውቀት ላይ የተመሰረተ ፖሊሳዊ ስራ እንዲሰራ ይደረጋል። ስለዚህ የኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመቹ የታሰሩ የፓርቲው አባሎች እስከ ታች ድረስ ካልተፈቱ የፖለቲካ ምህዳሩ ካልሰፋና ምርጫውን ለማስፈጸም ዴሞክራሲያዊ የሆኑ ድርጅቶች ካልተፈጠሩ እንዲሁም ለምርጫው አመቺ የሚሆን ሜዳ ካልተመቻቸ በአጠቃላይ ፓርቲያቸው በምርጫው ለመሳተፍ እንደሚቸገር ገልጸው የጸጥታውም ሁኔታ ቢሆን ብቻውን የተሻለ ይሆናል ብለው አያምኑም። ከእንግዲህ ወዲህ ገና የጸጥታ ኃይሉን ሁሉ እናደራጅተን ምርጫውን እናከናውናለን ማለት እኔ የማይመስል ነው። ከተቋቋመም ሌሎቹን አድሎ ልክ የገዥውን ፓርቲ ብቻ ሰላም አስጠብቆ ምርጫ የሚካሄድበት ይሆናል እንጂ የሌሎቹን ተሳታፊነት የሚያረጋግጥ ይሆናል ብዬ አልገምትም። የአማራ ብሔራዊ ንቅናቄ አብን ምክትል ሊቀመንበር አቶ ዩሱፍ ኢብራሂም ስጋታቸው ከፍተኛ ቢሆንም ምክረ ሀሳብ አላቸው። እጅግ በጣም ውስብስብ ነው። ግን አሁንም እንደ ሪኮመንዴሽን ነው ማቅረብ የሚቻለው። መንግስት የሰብአዊ መብት ጥሰቶች ሲፈጸሙ እስካሁን ተመልካች ነው የነበረው፣ ታዳሚ ነው የነበረው። መዋቅሩም እንደዛው በተለያዩ ቦታዎች ኦሮሚያ ላይ፣ ቤኒሻንጉል ላይ ከዛም ማለት ይላል። የመንግስት መዋቅሩ እኮ ጥቃት ላይ በቀጥታ ተሳታፊ ሆኖ ተይዟል። እስከ ሚኒስትር ደረጃ ያላቸው እና ያላችን ተስፋ ያለው ነገር አይደለም። ዞሮ ዞሮ ግን ደግሞ ሁሉም ዩኒፎርምሊ ችግሮቹ በሀገሪቱ ውስጥ ስለሌሉ አንዳንድ ቦታዎች ላይ የተሻለ ነገር አለ። መንግስት የተለየ ዝግጅትና ቁርጠኝነት ማሳየት አለበት የሚል ሪኮሜንዴሽን ብቻ ነው መስጠት የሚቻለው። የኢዜማው አቶ ናትናኤል ደግሞ ሀገራዊ ምርጫው መራጩም ሆነ ተመራጩ ከስጋት ነጻ እንዲሆኑና የዜጎች ደህንነት እንዲጠበቅ የጸጥታ ኃይሎች ገዢውንና ተቃዋሚ ፓርቲውን ሳይለዩ ሰላምና ደህንነት የማስጠበቅ ስራ ለመስራት መዘጋጀት አለባቸው ይላሉ። ገለልተኛ በሆነ መልኩ ሁሉንም የፖለቲካ ኃይሎች ያለምንም አድሎ ማስተናገድ አለባቸው እና ተፎካካሪ የፖለቲካ ፓርቲዎች እኩል እድል ነው ማግኘት ያለባቸው። ከነዚህ ተቋማት ጋር ባላቸው ግንኙነት ተንቅልቅበው ገለልተኝነት ነው የትኛውንም የተለየ ድል ሳይሰጠው ወይንም ደግሞ የተለየ የሚከለከለው ነገር ሳይኖር ሁሉንም እኩል አስተናገድ አለባቸው ብለን ነው የምንጠብቀው። የኢትዮጵያ ብሔራዊ ምርጫ ቦርድ እንግዲህ ዋነኛው የዚህ ባለድርሻ አካል ስለሆነ ከፖለቲካ ፓርቲዎችም ጋር ከመንግስት ጋር ከጸጥታ ኃይሎችም ጋር ኮኦርዲኔት በማድረግ ስራዎችን በማቀናጀት የሚፈጠሩ ችግሮችን ቶሎ መፍታት እና ደግሞ ጥሩ የግንኙነት መስመር በመዘርጋት በጋራ ችግሮች የሚፈቱበትን መድረክ ቶሎ ማመቻቸት እና ችግሮችን ቶሎ መፍታት ይጠበቅበታል። ዜጎች ደህንነት ያው ምርጫ ቢኖርም ባይኖርም ሁልጊዜ መጠበቅ ያለበት ነገር ነው። አሁን ደግሞ ምርጫ ከመድረሱ ጋር ተያይዞ በበለጠ ንቃትና በበለጠ ኃላፊነት ስራቸውን ሊወጡ ይገባል ብለን ነው የምንጠብቀው። የፌዴራል ፖሊሱ አቶ ጀላን በአጠቃላይ ጸጥታውን በተመለከተ በቅንጅት እየተሰራ መሆኑን ይናገራሉ። ምርጫ ቦርድ ባስቀመጠው ጊዜና ሁኔታ ነው ያ የሚኬደው። ብቻችንን አንሰራም። ይህን ስንሰራ ከምርጫ ቦርድና ከሌሎች መንግስት አካላት ጋር በመሆን ነው። እንግዲህ ፖሊስ እዛኛው ነገር ከምርጫ ጋር ከምርጫ ቦርዱ ጋር ነው የሚሰራው። እዛ አካባቢ ምን ይሰራል? እነሱ በሚሰጡት አቅጣጫ የሚሆን ይሆናል። ኮማንድ ፖስት ውስጥ ያሉ አካባቢዎች ወደ አሉ እንዳልሽው ቅድም ለምሳሌ ችግር የነበረባቸው ቦታዎች አሉ። ከዚህ በፊት ግጭቶች የነበሩበት አካባቢ በኮማንድ ፖስት ስር የነበሩ አሉ። እነሱ ኮማንድ ፖስት ስለሚመራ በዛ በኩል ቅንጅቱ መከላከያ ሰራዊትን የጨመረ ሲሆን የመከላከያ ኢንዶክትሪኔሽንስ ዋና ዳይሬክተር ሜጀር ጀነራል መሐመድ ተሰማ በምርጫው ሰላማዊ ሂደት እንዲኖር የተቻለ ሁሉ ይደረጋል ብለዋል። ኤፍዴ መከላከያ ሰራዊት እንደሚታወቀው የሀገርን ሉዓላዊነትና የህዝብ ደህንነት በኃይል አደጋ ላይ የሚጥል ማንኛውንም ጥቃት የመመከትና ሀገርን ማስከበር ስራ ነው። ለዚህ ስራ ደግሞ ማንኛውንም መስዋዕትነት እየከፈለ የሀገር ሉዓላዊነት እያስከበረ ይገኛል። አሁን ላይ የወንጀለኝ ማደን ዘመቻው በፌዴራል ፖሊስ እና በመከላከያ ተጠናክሮ የቀጠለ ሲሆን በማንኛውም የሀገሪቱ አካባቢ የሚፈጠረው የጸጥታ ችግር በአግባቡ እየመከተ ሰላም እያረጋገጠ ያለበት ሂደት ነው። ስለዚህ የሁለት ሺ አስራ ሶስት ምርጫ ስራንን በተመለከተ ከጸጥታ ጋር በተያያዘ መከላከያና ሌሎች ጸጥታ ኃይሎች በጋራ የሚሰሩ ነው የሚሆነው። ይህን መስራት የሚያስችል ዝግጅትም ተደርጎ እየተሰራበት እንዳለ ነው መግለጽ የሚቻለው። በእርግጠኝነት በጸጥታ ችግር ምክንያት የሚደናቀፍ ምንም አይነት የምርጫ ጣቢያ እንደማይኖር ከወዲሁ መግለጽ ይቻላል። ምርጫውን ለማስፈጸም በዝግጅት ላይ የሚገኘው ቦርዱ የሰላምና ጸጥታ ስራ በዋናነት የመንግስት ቢሆንም የሁሉም ወገን መልካም ፍላጎት ቅንጅትና በጋራ መስራት ይጠይቃል ብለዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ በመጨረሻም ኢትዮጵያውያን በአሜሪካ የዛሬው ኢትዮጵያውያን በአሜሪካ ፕሮግራማችን ወደ ኔቫዳ ላስ ቬጋስ ከተማ ይወስደናል። አራት ኢትዮጵያውያን ጓደኛሞች ስለ ደማቂቱ ቬጋስ፣ ኮቪድ በከተማይቱና በነዋሪዎቿ ላይ ስላደረሰው ጉዳት፣ የኢትዮጵያውያን ማህበረሰብ ስለሚገኝበት ሁኔታ ያጫውቱናል። ሁሌም ስለሚያከራክራቸው የሀገራቸው ኢትዮጵያ ወቅታዊ ሁኔታም የሚሉት አላቸው። ኢትዮጵያውያኑ አቶ ዮሴፍ መንገሻ፣ አቶ መሳይ መስፍን፣ አቶ አወቀ ተገኝና መስፍን ተስፋዬ ናቸው። የላስቬጋስ ነዋሪ ከሆነው ጋዜጠኛ ፍሬው ውብሸት ጋር በመተባበር ደረጀ ደስታ አነጋግሯቸዋል። ቀጥሎ ይቀርባል። ጤና ስጥልን እንደምናላችሁ ጋዜጠኛ ፍሬ ውብሸት ስለእናንተ አንዳንድ ነገር አጫውቶኛል በየጊዜው እየተገናኛችሁ በአገር ልጅነት የወዳጅነታችሁን እንደምትጨዋወቱም ብዙ ጊዜም በሀገራችሁ ወቅታዊ ጉዳዮች ሞቅ ያለ ክርክር እንደምታካሄዱም ፍሬው ነግሮኛል በቅድሚያ ጋዜጠኛ ፍሬው በመጠኑ እንዲያስተዋውቃችሁ ጋብዘዋለሁ በነገራችን ላይ አድማጮቻችን ፍሬ ውብሸት እውቅ ጋዜጠኛ ነው በኢትዮጵያ ብሔራዊ ራዲዮ አገልግሎት የዜናና የፕሮግራም አዘጋጅ ሆኖ ከአስር ዓመታት በላይ ሰርቷል ባለፉት 23 ዓመታት በአሜሪካ ኔቫዳ ክፍለ ግዛት ላስቬጋስ ከተማ ውስጥ ይኖራል። ዛሬ እዚህ እንግዳችን አድርገናቸው በቬጋስ ተሰባስበው የሚገኙ ኢትዮጵያውያን ወዳጆቹን ያስተዋውቀናል። በሱ እንጀምራለን። ጤና ይስጥልኝ በድጋሚ ፍሬው፣ ላንተ መድረኩን ለቀቅ ጠና ስጥልኝ አቶ ደረጀ፣ ጠና ስጥልን። በዛሬው ዕለት የጋበዝኳቸውን እንግዶች ከማስታወቂ በፊት ለመግቢያ እንዲሆነኝ እዚህ ላስ ቬጋስ እንደሚታወቀው ቁጥራቸው የተበራከቱ ኢትዮጵያውያን እና ኤርትራውያን እንደሚኖሩ ይታወቃል። በተለያዩ የስራ ዘርፎች ተሰማርተው የሚሰሩ በአሁን ሰዓት በወረርሽኙ ምክንያት በተፈጠረው የእንቅስቃሴ ማነስ ለጊዜው ሌኦፍ ወይም ከስራ የተገለሉ መንግስት በየሳምንቱ እየከፈላቸው የተቀመጡ እንዳሉ ሁሉ በስራ ገበታቸውም ላይ ሆነው ስራቸው የሚያከናውኑም በርካታ ናቸው። ይህን የዛሬውን ፕሮግራም ከአንተ ጋር በጋራ ሆኜ ለማቀናበር የተነሳሳሁት ነዋሪነታቸው እዚሁ ቬጋ ሲሆኑ የተለያዩ የብሔረሰብ አባል ሆነው ትውልዳቸው ከተለያዩ የሀገሪቱ ክፍሎች የሆኑ በስራም አጋጣሚ ሆነ በመዝናኛ ስፍራዎች አካባቢ የማገኛቸው ወዳጆቼ እዚሁ በዙሪያ ይገኛል። እስቲ ዛሬ ያስተባሰብኳቸውን እንግዶችን በየተራ አስተዋውቃለሁ። አቶ መሳይ አሉ፣ አቶ መስፍን፣ አቶ አወቀና አቶ ዮሴፍ ይባላሉ። በተረፈ ሙሉ ስማቸውን ራሳቸው አስተዋውቀው ወደ ጉዳዩ ይገባሉ ማለት ነው። መድረኩን ለአንተ ልልቀቅ። አመሰግናለሁ አቶ ደረጀ። አመሰግናለሁ ፍሬው። ያው እነዚህ በቬጋስ የተሰባሰቡ ወዳጅ ኢትዮጵያውያን ብዙ ጊዜ ብርቱ ክርክር እንደሚያካሂዱ አንዳንድ ጊዜም ከረር እንደሚሉና ግን ዞረው ተመልሰው እዚያው እንደሚገናኙ አጫውተናል። እነሱን ወደ ኋላ ላይ እናያቸዋለን። ከዚያ በፊት ራሳቸውን እንዲያስተዋውቁን መጀመሪያ አቶ ዮሴፍ እሺ ስሜ ዮሴፍ መንገሻ ይሰኛል የመጣሁት የዛሬ ሀያ ሁለት አመት ነው አሜሪካ ውስጥ ሀያ ሁለት አመት ቆይቻለሁ ሁሉንም ጊዜን የቆየሁት በላስቬጋስ ከተማ ነው ትውልዴ አምቦ ውስጥ ቢሆንም ግን ስራይና ብዙ ጊዜ ያሳለፍኩት ከአዲስ አበባ ነው ኦኬ ሙሉ ስሜ የመሳይ መስፍን ይባላል። እኔ ላስ ቬጋስ መኖር ከጀመርኩኝ አንድ ስምንት ዓመት ሆነኛል። ግን ወደ አሜሪካ የመጣሁት የዛሬ አስራ ሁለት ዓመት ነው። የተወለድኩት ያደግኩት ጉለሌ አካባቢ ነው። ስሜ ያወቀ ተገኝ ይባላለው። የትውልድ ስፍራዬ በወለጋ ክፍለ ሀገር ባህርዩ አውራጃ ውስጥ ነው። ኢትዮጵያን በነበርኩበት ጊዜ በመምህርነትና እንዲሁም ደግሞ በእርዳታ ድርጅት ውስጥ ለአንደሳ ሁለት ዓመት ያክል በአጠቃላይ አገልግያለሁ ከዛም ወደ አሜሪካ ከመጣ ሀያ ሶስት አመት ሆኛል። የኖርኩትም አሜሪካን ከመጣ በኋላ አምስት አመት በካሊፎርኒያ የቀረውን አስራ ስምንት አመት በላስቬጋስ ይኖርኩት። እኔ መስፍን ተስፋ ይባላል። የተወለድኩት በአዲስ አበባ ከተማ ነው። ያደግኩት ግን አምቦ ከተማ ውስጥ ኖሮ ያለው። ከዛ በኋላ ተመልሼ ወደ አዲስ አበባ ተመልሼ አዲስ አበባ ነበርኩ ለረጅም ጊዜ። ከዛ ወደ ላስቬጋስ ከመጣው አስራ አንድ አመቴ ነው። አስራ አንዱንም አመት በላስቬጋስ ውስጥ ኖሮ ያለው። ስለ ቬጋስ ማን ነው እዚህ ካሉት የበለጠ ላቀው ይችላለው? እዚህ ካሉት ወዳጆቼ በላይ ቬጋስን በደንብ አርጌ ላስረዳ እችላለሁ የሚል ጎበዝ ከኛ መካከል ናለ? ስ እንግዲህ አንዳችሁ ማንን ልጋብዝ? የበለጠ ዮሴፍን ምትጋብዘው ጥሩ ነው ከኛ ከሁላችን። እሺ አቶ ዮሴፍ። እሺ፣ እንግዲህ ላስ ቬገስ እንደሚታወቀው በመላውም ዓለም እንደሚታየው የቁማር የሚካሄድበት ከተማ ነው። ጋምብሊንግ ሲቲ ነው የሚባለው የቅጽል ስም አለው። ሲንት ሲቲም ይባላል የኃጢአት ከተማም ይባላል። ነገር ግን ዋናው ምንድን ነው ብዙ ሚሊዮን ወደ አርባ አራት ሚሊዮን ገደማ በየአመቱ ቱሪስቶች የሚጎርፉበት ነው። ይሄም ደግሞ በተለይ ዊኬንድ ላይ እና ሆሊዴይ አካባቢ እዚህ ከተማ መጥተው ጥቂት ቀናትን አሳልፈው ጨዋታም ተጫውተው ሪላክስ አድርገው የሚሄዱበት የመዝናኛ ከተማ ነው። አሜሪካ ውስጥ ካሉት መታየት ብዙ ሰው ማየት የሚፈልገው እንደ ድል እንደ ሩቅ ያሉትም የገጠር ከተማ ያሉትም ላስቬጋስ ለማየት የሚፈልጉበት ቦታ ነው እና በአጠቃላይ የስራ ባህሪውም ብዙውን ከጋምብሊንግና ከዛ ጋር በተያያዙ ዘርፎች ላይ ያለ ከተማ ነው። ብርሃን በጣም አለ። ብዙ የሚያበሩ የሚያሸበርቁ ነገሮች አሉ። ሆቴሎቹ አንደኛ ደረጃ ናቸው በአለም ከአንድ እስከ አስር ካሉት ውስጥ አራት አምስቱ ሆቴሎች በአለም ላይ ላስቬጋስ ውስጥ ነው ያሉት። በዚህ በዚህ ምክንያት ከሀብታም እስከ ታችኛው የገቢ መጠን ካላቸው ቱሪስቶች ሁሉ እየመጡ ይህን ከተማ ለማየት የሚፈልጉበት መንገድ ነው። ሁሉ ነገር ስላለ ገንዘባቸው መግዛት የቻለውን አይነት ሰርቪስ ላስቬጋስ ውስጥ ማግኘት ስለሚችሉ ቬጋስ ይወዱታል ማለት ነው። ይህም ይመስላል ቬጋስ አሁን በምን ሁኔታ ላይ ነው ያለችው ቬጋስ በተለይ ከዚህ ወረርሽኙ ጋር በተያያዘ ማለት ነው? እሺ እንግዲህ በአሁኑ ሰዓት ትንሽ ቀዝቀዝ ብሏል። ማልበል ማን ነው የሚናገረው? እሺ በአሁኑ ሰዓት ቬጋስ ቀዝቃዛ ነው። ብዙ ሆቴሎች ተዘግተዋል። ክለቦች በሙሉ አይሰሩም። ድሮ ቬጋስ ቀንና ሌሊቱ አይለይም። እና አሁን በአሁኑ ሰዓት በዚህ ደረጃ ነች፣ ቀዝቃዛ ነች። የኮቪድ ወረርሽኝ እንግዲህ ኢኮኖሚውን ነው ብዙ የጎዳው። በሰውስ ወረርሽኙ ምን ያህል ነው ጉዳት ያስከትለው? በሰው ሕይወትም ላይ በጤንነትም ላይ በፊት ደህና ነበረ፣ አሁኑ ሰዓት ግን እየጨመረ ነው። አቶ ዮሴፍ በዚህ ጉዳይ ላይ አስተያየት ይስቶኝ። በአሁኑ ላይ ሰፋ አድርገው እዚህ ላይ መናገር የምፈልገው ኮቪድ ያው እንደምትከታተሉት በዓለማችን የጤና ወረርሽኝ ሆኖ ከመጣ ከናይንቲን ትዌንቲ ጀምሮ እስካሁን እየቀጠለ ነው። አሜሪካ ውስጥ ደግሞ በከፍተኛ ደረጃ ተስፋፍቶ ከዓለምም ሁነኛ የሆነበት ነው። በላስ ቬጋስ ወይም ደግሞ ኔቫዳ ስቴትን ብንወስድ ሶስት ሚሊዮን ህዝብ አለ። ከዛ ውስጥ ሁለት መቶ ሀምሳ ሶስት ሺህ የሚደርሱ በበሽታው ተለክፈዋል። ከዛ ውስጥ ወደ ሶስት ሺህ አምስት መቶ በላይ በጥቂቱ ሰዎች ህይወታቸው አልፏል እ በዛሬ ዕለት እንኳን ብናነሳ ሀምሳ ሰዎች የሞቱበት ነው እና አሁን እንደምንሰማ ሆስፒታሎች ሁሉ ማናቸውንም አይነት ሰርቪስ ኖርማል ህክምና አይቀበሉም በረጅም ቀጠሮ እየሰጡ ነው ምክንያቱም አልጋዎች በሙሉ እየተያዙ ነው በኮቪድ በሽተኞች ምክንያት፣ እና የበሽታ ሁኔታ በጣም አስፈሪ ነው፣ እና በከፍተኛ ደረጃ እየጎዳ ነው የእኛን ማህበረሰብም። በጥቂቱ የተወሰኑ ጥቂት ሰዎች ህይወታቸው አልፏል። ታመሙም ብዙ አሉ፣ ግን ያው በእኛ ማህበረሰብ ብዙ እንደዚህ አይነት ነገር አውጥተው ስለማይናገሩ ብዙ እንዲህ ግልጽ ሆኖ ቁጥሩን ማስቀመጥ ባይቻልም በርከት ያሉ ሰዎች እንደታመሙ መረጃው አለ። አድማጮቻችን እንግዲህ ይሄኛው አሁን በዚህ ቃለ መጠይቅ ላይ የተሰነዘሩት መረጃዎች ዛሬ ጀንዋሪ 13 2021 ላይ ነው። ምናልባት ይህም ቃለ መጠይቅ ካደረግንበት ጊዜ በኋላ ሊጨምርም ሊቀንስ የሚችልበትም ሁኔታ ሊኖር ይችላል። አድማጮቻችን፣ ውይይቱ አላለቀም። ተከታዩን ክፍል በሚቀጥለው ጊዜ ይዘን እንቀርባለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። መልካም ጊዜ። ውድ አድማጮች፣ የምሽቱ ፕሮግራማችን ተጠናቋል። በ22፣ በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ ያበቃ። የፕሮግራሙ አስተባባሪ ንጉሱ ታምሬ ነው። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳኝ ፍሳዬ ነኝ። ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም፣ ደህና ደሩ። ነገ እስክንገናኝ በደህና ቆዩን።